አውሮፓና ጀርመን ውጤታቸው በአውሮፓ ሕብረት ቀጣይነትና በነባሩ ዓለም አቀፋዊ ስርዓት ላይ ወሳኝነት ይኖራቸዋል ከሚባሉት የዘንድሮዎቹ የአውሮፓ ምርጫዎች አንዱ የሆነው የፈረንሳይ ምርጫ የመጀመሪያው ዙር ባለፈው እሁድ ተካሂዶ ውጤቱ ተጸራሪና ተፎካካሪ ኃይሎችን አስፈንድቆ አልፏል። የፈረንሳይ ፕሬዚዳንታዊ ምርጫ ሂደትና ውጤት የዛሬው የአውሮፓና ጀርመን ትኩረት ነው። አብራችሁን ቆዩ። እሁድ በተደረገው ፕሬዚዳንታዊ ምርጫ ተወዳዳሪ ከነበሩት አስራ አንድ እጩዎች ሁለቱ ሚስተር ኢማኑኤል ማክሮ እና ወይዘሮ ማሪን ለፔን ለሁለተኛው ዙር ምርጫ እጩ ተወዳዳሪዎች ሆነው ማለፋቸው ታውቋል። ሁለቱም ተወዳዳሪዎች ከእሁዱ ምርጫ ውጤት በኋላ ባደረጉት ንግግር በሁለተኛው ዙር አሸናፊ በመሆን የፈረንሳዊ ፕሬዝዳንት እንደሚሆኑ ያላቸውን ተስፋ ገልጸዋል። መራጩ ህዝብ 23.75 ከመቶ በማግኘት አንደኛ ሆነው ወደ ሁለተኛው ዙር ውድድር ያለፉት ሚስተር ማክሮ ከሁለት ሳምንታት በኋላ የሁሉም ፈረንሳዮች ፕሬዝዳንት እንደሚሆኑ ያላቸውን እምነት በመግለጽ በቀጣዩ ምርጫም የህዝቡ ድጋፍ እንዳይለያቸው ጠይቀዋል። በሁለት ሳምንታት ጊዜ ውስጥ የሁሉም ፈረንሳዮች ፕሬዝዳንት መሆን እፈልጋለሁ። በረተኝነትን እየታገለ ያለው አርበኛው የፈረንሳይ ህዝብ ፕሬዚዳንት በማለት ለሁሉም የህብረተሰብ ክፍሎች ጥሪ አቅርበዋል። 21.53 ከመቶ ድምፅ በማግኘት ሁለተኛ ሆነው ለሁለተኛው ዙር ውድድር ያለፉት ወይዘሮ ለፔን በበኩላቸው ያገኙት የህዝብ ድምፅ የበለጠ ኃላፊነት የሰጣቸው መሆኑን በመግለጽ እውነተኛዋ የህዝብ ተወካይ እኔ ነኝ ሲሉ ተሰምተዋል። ውጤቱ ታሪካዊ ነው። የዚህችን አገር አንድነት ለዋላዊነት የማስከበር ደህንነቷን የማስጠበቅ፣ ባህሏን የማስከበርና ክብሯዋን የማስመለስ ከባድ ኃላፊነት ተጥሎብኛል በማለት የፈረንሳይ ህዝብ ድምጹን በሁለተኛው ዙር ምርጫም እንዲሰጣቸው ተማጽነዋል። የሁለቱ ተወዳዳሪዎች ድልና ወደ ሁለተኛ ዙር ማለፍ የፈረንሳይን ነባር ፖለቲካ ገለባብጦታል እየተባለ ነው። ከሁለተኛው የዓለም ጦርነት ወዲህ ከሪፐብሊካኖቹ የመሃል ቀኞች ወይንም ከሶሻሊስቶቹ መሃል ግራዎች ፓርቲዎች አንዱ እንኳ ለሁለተኛ ዙር ያላለፈበት የፈረንሳይ ፕሬዚዳንታዊ ምርጫ ይህ አሁኑ ብቻ ነው ምርጫውም እንደ ቀድሞው በመሀል ቀኝና መሀል ግራ ፓርቲዎች መካከል ሳይሆን የራሳቸው አዲስ አስተሳሰብ ያላቸው ግን ከመሀል የወጡ ናቸው በሚባሉት ወጣቱ ፖለቲከኛ ሚስተር ማክሮ እና አክራሪ ብሔረተኛዋ ወይዘሮ ለፔን መካከል ሆኗል። ሁለቱም ተወዳዳሪዎች ነባሮቹን የፖለቲካ ፓርቲዎች በመኮነን በፈረንሳይ ለውጥ እንደሚያስፈልግ ሲገልጹ ቆይተዋል። ሚስትር ማክሮ ለውጥ፣ እድገትና ማህበራዊ ፍትህ በፈረንሳይ ያስፈልጋል ግን ይህ ውል ሊሆን የሚችለው በሊበራል የኢኮኖሚ መርሆችና በአውሮፓ ህብረት እሴቶች ማዕቀፍ ስር ነው ሲሉ፣ ወይዘሮ ለፔን ደግሞ ፈረንሳይ ከኢሮና ከአውሮፓ ህብረት መላቀቅ አለባት በማለት ፈረንሳይ ትቅደም ባይ ናቸው። ለአውሮፓ ህብረት ደጋፊዎች በፈረንሳይ ምርጫ የህብረቱ ደጋፊ ኃይሎች አሸናፊ መሆን የብሪታንያን ፈለግ መከተል ለሚፈልጉ ኃይሎች ተስፋ አስቆራጭ እንደሚሆን ያምናሉ። በአንጻሩ ከሌሎች ጸረ የአውሮፓ ህብረት ብሄርተኛ ፓርቲዎች የፈረንሳይ ብሔርተኛ ፓርቲና መሪዋ ማሪን ለፔን ጠንካሮች በመሆናቸው አሸናፊ ሆነው አህጉሩን ወደ ቀውስ እንዳይከቱት ከፍተኛ ስጋት ነበራቸው፣ አሁንም አላቸው። ሆኖም ግን የሁዱ ምርጫ ውጤት በመጠኑም ቢሆን እፎይታ ሳይሰጣቸው አልቀረም። ምርጫውን በአንክሮስ ሲከታተሉ የቆዩት መንግስታት፣ በተለይም የአውሮፓ ህብረትና አባል መንግስታቱ የመጀመሪያውን ዙር ውጤት እንደ ታላቅ ድል መቁጠራቸው የነበረውን ጭንቀትና ያለውንም ተስፋ የሚያሳይ ነው። ብዙዎቹም ከወዲሁ ለሚስተር ማክሮን ድጋፋቸውን ገልጸዋል። ገለልተኛ ሆነው ውጤቱን መጠባበቅ የነበረባቸው የአውሮፓ ኮሚሽን ፕሬዚዳንት ሚስተር ዣን ክላውድ ዦንከር ፈጥነው ነበር ለሚስተር ማክሮን የደስታ መልእክት ያስተላለፉት። ሚስተር ዦንከር ካለባቸው ኃላፊነት አንጻር ይህን ማድረጋቸው ተገቢ አልነበረም ለሚሉት አያሴያን የኮሚሽኑ ቃል አቀባይ ሚስተር ማርጋሪታ ሲቺናስ ፉክክሩ የአውሮፓ ህብረትን በሚያፈርሱ እና በሚገነቡ ኃይሎች መካከል ስለነበር የፕሬዚዳንት ጆንከርን እርምጃ ትክክለኛ ነበር ብለዋል። ምርጫ አልነበረም። ምርጫው ቀላልና ቀጥተኛ ነው የነበረው የአውሮፓ ህብረት የቆመላቸው መርሆች በሚደግፉና ህብረቱን ለማጥፋት በሚፈልጉ ኃይሎች መካከል እንዲህ አይነት ምርጫ ሲመጣ እድሜ ልካቸውን ለአውሮፓ አንድነት ሲታገሉ ለነበሩት ፕሬዚዳንት ጆንከር ቀድመው ድጋፋቸውን መስጠታቸው የሚጠበቅ ነው በማለት የፕሬዚዳንቱን እርምጃ ተከላክለዋል። ሁለቱ ተፎካካሪዎች ግን ለወሳኙ የሜይ 7 ወይንም ለሚያዝያ 29 ምርጫ ዘመቻቸውን ጀምረዋል። ነባሮቹ የፈረንሳይ መሀል ቀኝና መሀል ግራ ፓርቲዎች ፖለቲከኞች፣ ደጋፊዎቻቸው ሚስተር ማክሮን እንዲመርጡ ጥሪ አቅርበዋል። ወይዘሮ ለፔን ግን ይህን ድጋፍ ሚስተር ማክሮ አዲስ ሰው ሳይሆኑ የነባሮቹ ፖለቲከኞች ጋሻ ጃግሬ መሆናቸውን የሚያሳይ ነው በማለት ሚስተር ማክሮን ለማጣጣል የተጠቀሙበት ነው። በተጨማሪም ለፔን ሚስትር ማክሮን ጂሃዲስቶችን ለመዋጋት ቁርጠኝነት የሌላቸው ደካማ ናቸው በማለትም ራሳቸውን ብቸኛ የአገሪቱ ደህንነት ጠባቂና አስጠባቂ አድርገው አቅርበዋል። ሁለቱም ግን በፓርላማ በቂ መቀመጫ የሌላቸው በመሆኑ ቢያሸንፉ እንዴት አገሪቱን ሊመሩ እንደሚችሉ ግራ የሚያጋባ ሆኗል። በእርግጥ በሚቀጥለው የሰኔ ወር የእንደራሴዎች ምርጫ የሚደረግ ሲሆን ሁለቱም በዚህ ምርጫ በርካታ እንደራሴዎችን ለማስመረጥ ጥረት ማድረጋቸው የማይቀር ነው። ጥያቄው ግን ይሳካላቸዋል ወይ የሚለው ነው። ከሁሉም በላይ አብላጫ ድምፅ ያለው ፓርቲ ሳይኖር ቀርቶ መንግስት ለመመስረት የማይቻል ከሆነ አገሪቱ ብቻ ሳትሆን አውሮፓም ጭምር ወደ ቀውስ ሊገቡ ይችላሉ የሚል ስጋትም አለ። ሆኖም ግን ሚስተር ኢማኑዌል ማክሮን በርካታ ተወዳዳሪዎችን የማስመረጥ ብቻ ሳይሆን ከመሀል ቀኝና ግራም ፓርቲዎች ድጋፍ ሊኖራቸው ስለሚችል መንግስት ለመመስረትም ሆነ ፕሮግራሞቻቸውን ለማስፈጸም ከፍተኛ እድል አላቸው ነው የሚባለው። ይሁን እንጂ በሚቀጥሉት ሁለት ሳምንታት ሚስተር ማክሮን ካላቸው አነስተኛ ልምድ በላይ አገር የመምራት አቅም ያላቸው መሆኑን ለአብዛኛው መራጭስ በማሳየት እምነቱን እንዲጥልባቸው ማድረግ ይጠበቅባቸዋል። ያ መሆኑ የእሁዱ ምርጫ ለፈረንሳይ ብቻ ሳይሆን ለሁሉም የሚሆን ትምህርት ሰጥቶ እንዳለፈ ነው የፖለቲካ ተንታኞች የሚናገሩት። ለማሸነፍ የግድ የፓርላማ መቀመጫ ካለው ፓርቲ መምጣት እንደማያስፈልግ፣ የፈረንሳይ የግራ ኃይል ከመቼውም ጊዜ የበለጠ የተዳከመ መሆኑ ወይዘሮ ለፔን በሁለተኛ ዙር አሸነፉም አላሸነፉ የመረጣቸው ህዝብ ብዛት ግን በሚሊዮኖች የሚቆጠር መሆኑ ታይቶበታል። በተጨማሪም የፖለቲካ ተንታኞች የፈረንሳይ ምርጫ ሙስና ፖለቲከኞችን ከወጡበት ማማ ዘርጥጦ የሚጥል አደገኛ ወንጀል መሆኑን የመሃል ቀኙን ፓርቲ ተመራጭ ተወዳዳሪ የነበሩትን ሚስተር ፍራንሷስ ፊሊዮንን አነሳስና ወዳደቀ በመጥቀስ አሳይተውበታል። በተጨማሪም የብሪታንያ ከህብረቱ መውጣትና የፕሬዝዳንት ትራምፕ መመረጥ አቅልሎት የነበረውን የአውሮፓ ህብረት ዋጋም ከፍ እንደሚያደርገው ነው የሚታመነው። ገበያው ንጉሴ ለዶቼቪሌ ራዲዮ ብራስልስ